ወጣቱ ፖለቲከኛ አብርሃ ደስታ በጸረ ሽብር ሕግ ተከሶ በስር ፍርድ ቤት ነጻ ቢለቀቅም አቃቢ ሕግ የጠየቀው ይግባኝ ተቀባይነት አግኝቶ ክሱ እየተንቀሳቀሰ ይገኛል። ባለፈው የቀጠሮ ጊዜ ባለመቅረቡ በፖሊስ ታድኖ እንዲቀርብ ትዕዛዝ ተሰጥቶበት ነበረም። አብርሃ ደስታ ግን ቋሚ አድራሻዬ እየታወቀ ክሱና የቀጠሮ ቀን ሳይነገረኝ እንዲህ መፈጸሙ አሳዝኖኛል ሲል ለዶቼ በለ ተናግሮ ነበር። ከሰሞኑ ደግሞ ያጋጠመው ድብደባ የድርጅቱ የህዝብ ግንኙነት ኃላፊ አቶ አንዶም ገብረ ስላሴ እንዲህ ገልጸውልናል። ማሳ አካባቢ ወደ ቤቱ እየሄደ ያለ ሶስት ሰዎች ሆነው ይዘው አንገቱን አንቀው ደብድበውታል። ሞባይሉም በቦርሳው የነበረውን ሁሉ ነገር ወስደውታል። ያው መጀመሪያ ድብድበው ወደ ጨለማ ሊወስዱ ትፈልገው ነበር። ያው ወጣቶች ነበሩ በአጠቀቡ የነበሩት፣ እነሱ ባደረጉት ጥረት ነው ህይወቱም የተረፈው። እንቅስቃሴው ሲታይ የግድያ ሙከራ ይመስላል። አቶ አብርሃ ደስታ በአሁኑ ሰዓት በተለይ በጉሮሮ ላይ በደረሰበት ጉዳት መመገብና በአግባቡ መናገር እንደማይችል የገለጹት አቶ አንዶም ድብደባው ፖለቲካዊ ይዘት አለው ይላሉ። ቅስቃሴው በአብረሃ ብቻ አይደለም። በበርካታ አባሎቻችን እየተገደሉም አሉን። እንደዚህ በድንጋይም በድብደባም ከፍተኛ ጉዳት የደረሰባቸውም እስከ ሙቷል ተብለው የተጣሉም ሰዎች አሉ። በወቅቱም በርካታ ሰዎች አባሎቻችን እየተያዙ የወንጀል ክስ እየተፈጠረ እየተሰሩ ነው እና ይሄ ሆን ተብሎ ፖለቲካዊ መልእክት ያለው ወንጀል ነው። እስካሁን አራት አባሎቻችንም ተገድለዋል እና ይሄ ሆን ተብሎ የተደረገ ነው ማለት ይቻላል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።